ካሌ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ ከሚገኘውና ዘ ጃንግል ጫቃው ተብሎ በሚታወቀው መጠሪያ ሰፈር እጅግ በከበደ ጉስቅልና የሚኖሩ ስደተኞች ያላቸውንና የቻሉትን የግል እቃቸውን እየያዙ ከሰፈሩ ሲያስወጧቸው ወደ ተዘጋጁ አውቶቡሶች እየተሳፈሩ መልቀቅ ጀምረዋል። ሪፖርተራችን ሪቻርድ ግሪን ከጠናቀረውና ከሌሎችም ዘገባዎች ቆንጅታየ የሚከተለውን አዘጋጅታለች። ኢትዮጵያውያን፣ ኤርትራውያን፣ የሌሎች የአፍሪካ ሀገሮች የሶሪያ፣ የኢራቅ፣ የአፍጋኒስታን ዜጎችን ጨምሮ የስደተኛ መንደሩ የተጠለሉት ወደ ስምንት ሺህ እንደሚጠጉ ነው የሚነገረው። የፈረንሳይ መንግስት ስደተኞቹን በሀገሩ ዙሪያ ባሉ ከተሞች በአቋቋማቸው ማዕከሎች አቆይቶ ጥገኝነት የመጠየቅ እድል እንደሚሰጣቸው አስታውቆ ከካምፑ እያወጣ ማጓጓዝ ጀምሯል። ይሁን እንጂ ከስደተኞቹ መካከል ከካምፑ በመንግስቱ ትዕዛዝ መሰረት ለመውጣት በተዘጋጁ አውቶቡሶች ለመሳፈር ያለቻ ቸውን የስደት ንብረት አክተው ዛሬ በረጃጅም ሰልፎች ተኮልኩለው ሲጠብቁ የመገናኛ ብዙሀን አብይ ትኩረት ሆነው ውለዋል። በፈረንሳይ መንግስት ትዕዛዝ የሚወጡት ሁናት ይህንን ሲመስል፣ ወደ እንግሊዝ ሀገር ለመሻገር ቆርጫለሁ በማለት ከካምፑ አንነቃነቅም ያሉም አሉ። ዛሬ የካምፑ ሁኔታ ግርግር የበዛበት በስደተኛው እና በአስወጪዎቹ ሀይሎች ፍጥጫ የታመሰ በመሆኑ ኢትዮጵያውያን ስደተኞችን አግኝተን ለማነጋገር በስልክ ያደረገው ሙከራ አልተሳካልንም። ለመሆኑ ስደተኛው ውጣ እየተባለ ያለበት የካምፑ ኑሮ እንዴት ነበር? ከዛ ሱዳን ከመጣው በኋላ ቀጥታ ጉዞይን ወደ ግብጽን ያረኩት በሰሃራ በረሃ ማለት ነው ከዛ ከግብጽ ደግሞ ወደ ጣሊያን። ከዛ ያው ምንም ያደረጉልን ነገር የለም። አስፓልት ላይ ጣሉን። ከዛ አስፓልት ላይ ከምንወድቅ ብለን ወደ ስንመጣም ደግሞ ይህም የባሰ ነው። እኔ እዚህ ጋር ነው ምተኛ። ሶስት ነን ሶስት፣ አንዳንዴ አምስት እንሆናለን አይጥ የሚያስቸግረናል። በዚህ ጋር አይ እዚህ ጋር ምናምን ይገባሉ። ዝም ብለው እንለብሳለን። ካሌ ካምፕ ለመድረስ ስድስት ወር እንደፈጀበት የተናገረው ቁጥራቸው ከበዛ ኢትዮጵያውያን ስደተኞች አንዱ የሆነው የ17 ዓመቱ ከኦሮሚያ ክልል የተሰደደው ሀምዛን ድምጽ ነው የሰማነው። ለአንድ ዶክመንተሪ ዘገባ በምን አይነት ጉዞ እዚያ እንደደረሰና ስለ ካምፑ አኗኗር ሲናገር ነው የተሰማው። ሀምዛ ከኢትዮጵያ የኦሮሚያ ክልል ነው የተሰደደው። በኢትዮጵያ በርካታ ሰዎች ከተገደሉበት ብዙዎች ከቆሰሉበትና ከታሰሩበት የህዝባዊ ተቃውሞ ወዲህ ወደ ካሌ ካምፕ የሚደርሱ ስደተኞች ቁጥር መጨመሩ ይሰማል። እንደ ሀምዛ ሁሉ ብዛት ያላቸው ኦሮሞ ወጣት ስደተኞች ከካሌ ካምፕ ደርሰዋል። የካሌውን ካምፕ ተዘዋውረው በመመልከት የተጠናቀሩ ዘገባዎች በካምፑ መጠለያዎች የእንጨት ግድግዳዎች ላይ የኦሮሞዎች የተቃውሞ ምልክት የሆኑት የተጣመሩ እጆች ስዕሎች ይህንን የተቃውሞ ምልክት በሪዮ ኦሊምፒክ ላይ ለዓለም ያሳየው አትሌት ፈይሳ ሊሊሳን፣ ፈይሳ ተስፋ አትቁረጥ፣ የኦሮሞ ተማሪዎችን መግደል አቁሙ፣ ወዘተ የሚሉ መፈክሮች በየመጠለያው ግድግዳዎች ላይ ተጽፈው እንደሚታዩ ዘገባዎቹ አውስተዋል። ብዙዎቹ በካሌው ካምፕ የተጠለሉ የበርካታ ሀገሮች ስደተኞች ወደዚያ ያመሩት ወደ እንግሊዝ ለማቋረጥ ሲሆን በየጊዜው በባቡሮችና በጭነት መኪናዎች ተደብቀው ለማቋረጥ ሲሞክሩ እንደቆዩ ይታወቃል። ኦሮሞዎቹ ስደተኞች የፈረንሳይ መንግስት ካሁን ቀደምን በሌሎች ላይ አድርጓል። አድርጓልና ኢትዮጵያ ውስጥ ጭቆናና አፈና መሳደድ እንደሚፈጸምብን ባለመቀበል ጥገኝነት ላይሰጠን ይችላል የሚል ስጋት እንዳላቸውም ተዘግበዋል። አንድ ሱዳናዊ ስደተኛ ደግሞ ከካምፑ ወይንቅንቅ ካሉ ስደተኞች አንዱ ነው። ወደ እንግሊዝ ከሄድኩ ጣሊያን የሰጠሁት የጣት አሻራ ከተገኘብኝ የእንግሊዝ መንግስት ወደ ጣሊያን ይመልሳል የሚል ነገር ሰምቼ ፈርቻለሁ። እንግሊዝ በሚፈርሱት ካምፖች ያለ ወላጅ ብቻቸውን ሲንከራተቱ የቆዩ ቁጥራቸው 1600 ይገመታል የተባለ ልጆችን መቀበል መጀመሯ ተዘግቧል። ዛሬ ስደተኞቹን ማስወጣት ከመጀመሩ አስቀድሞ በፖሊሶችና ድርጊቱን በተቃወሙ ስደተኞች መካከል ግጭት እንደነበረ ተስተውሏል። የካሌውን ካምፕ መፍረስ በአውሮፓ የስደተኛ ቀውስ አስቸጋሪ የሆነውን ምዕራፍ ለማክተም የታለመ ሲሆን የካምፑ ጉዳይ ፈረንሳይና እንግሊዝን ሲያናቁር ቆይቷል። በካሌ ነዋሪዎች በፈረንሳዮቹ ዘንድም ውጥረት ፈጥሮ መቆየቱ የሚታወቅ ነው። በዛሬው ስደተኞችን ወደ ሌሎች ከተሞች የማዛወር እርምጃ የፈረንሳይ መንግስት 2500 ስደተኞችን ሊያወጣ ነው። እቅድ ይዞ የተንቀሳቀሰው የፈረንሳዩ የአገር ግዛት ሚኒስትር በርናርድ ካሳኖቭ ሰብአዊ ግዴታ ሲሉ የጠሩት ይህ ኦፐሬሽን ዛሬ ረጋ ባለ አኳኋን ተከናውኗል ማለታቸው ተጠቅሷል። ሆኖም ይህ የመንግስቱ እቅድ በከተሞች በግብረ ሰናይ ድርጅቶች እንዲሁም በስደተኞቹ በራሳቸውም ዘንድ መጠነ ሰፊ ውዝግብ የቀሰቀሰ እንደሆነ ይታወቃል። ስደተኞቹን ፈልጋ ገን አነጋግረን ለማቅረብ እንሞክራለን።